አስራ ሁለተኛ ክፍል መልቀቂያ ፈተና ይሰጠን፣ የፖለቲካ እስረኞች ይፈቱ የሚሉ ጥያቄዎችን ይዘው ኦሮሚያ ክልል የአቤሎና ሻሸመኔ ከተሞች ውስጥ የተወሰኑ ተማሪዎች ዛሬ ሰልፍ ወጥተዋል። የአቤሎ ውስጥ ከፖሊስ ጋር በተፈጠረ ግጭት የአንድ ወጣት ሕይወት ማለፉና የታሰሩም እንዳሉ ተገልጿል። ሪፖርተራችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው እርምጃው ተመጣጣይ ነበር ብለዋል። ዝርዝሩን ሙክታር ያቀርበዋል። የአቤሎ ውስጥ ተማሪዎች ያደረጉት ሰልፍ የጀመረው ከጠዋቱ አንድ ሰዓት ቀደም ብሎ ነበር። ተማሪዎቹ ወቅታዊ የፖለቲካ ጉዳዮችን ማንሳታቸውንና በብዛት ግን የአስራ ሁለተኛ ክፍል መልቀቂያ ፈተና በጊዜ እንዲሰጣቸው መንግስት አፋጣኝ እርምጃ እንዲወስድ መጠየቃቸውን ተናግረዋል። ከከተማዋ አካባቢዎችና ከከተማዋ ትምህርት ቤቶች የተሰባሰቡ ተማሪዎች መበተን የጀመረው ፖሊስ ኃይለ እርምጃ መውሰዱን ተከትሎ መሆኑን ቪኦኤ ያነጋገረው ሰው ገልጿል መጀመሪያ ወደ መቶ ሀምሳ የሚሆኑ ተማሪዎች ሰልፍ ሲወጡ ወደ ሰላሳ የሚጠጉ ፖሊሶች መጥተው በድብደባ በተኗቸው አንድ ሰው ሞቶ ሌሎች ላይ ጉዳት ደርሷል ሟቹ ገልመደበሶ ጠደቻ ይባላል ሰልፍ ውስጥ የነበረ ሳይሆን ፖሊስ ተማሪዎችን እያባረረ ሲመጣ እሱ ከካቶሊክ የማደሪያ ግቢ አድሮ እየወጣ እያለ ነው አንድ ላይ የተገጣጠሙት። ከዛ ፖሊሶች ይዘው በድብደባ ብዛት እንዲሞት አደረጉት። ይህ ሰው በጥይት ሳይሆን ከድብደባ ብዛት ነው የተገደለው። ሌሎች ጉዳት የደረሰባቸው ጉዮ ጃርሶ፣ ገልገሎ ጃተኒ፣ ገልገሎ ሶሬ ዲዳ፣ ጎዳና ገልገሎ፣ ሁቃ ጫኪ ጎዳና የምትባል ሴትና ሌሎችም ብዙ አሉ። ይህንን ሰልፍ ተከትሎ የታሰሩ ሰዎችም አሉ። በግምት ከስልሳ እስከ ሰባ ይሆናሉ። እኛ ሰልፉን የወጣንበት ምክንያት የአስራ ሁለተኛ ክፍል ፈተና በጊዜ እንዲሰጠንና መንግሥት ስለ ጉዳዩ ትኩረት እንዲሰጥ ለመጠየቅ ነበር ነው ያሉት። ሌላኛው ተመሳሳይ ሰልፍ የተደረገው በሻሸመኔ ከተማ ውስጥ ሲሆን በስፍራው እንደነበረ ለቪዮ የገለጸው ሰው እንዲህ ብሏል። ትላንት ሻሸመኔ ላይ ሰላም ይሰልፍ አቶ ጃዋር መሀመድ አምዛ ቦረና በቀለ ገርባ ይፈቱ የሚል ተቃውሞ ነበረ። በዛ ላይ የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አደርሰዋል። ከዛ ሰልፉ ተበታትኗል። ሰልፉ ከየት ተነስቶ ነበር ወዴት የሚሄደው? ሰልፉ ከትምህርት ቤት ነው የጀመርነው። አደባባይ አካባቢ ነው የጀመርነው ነው። ከዛ ግራንድ ሮያል መባል ላ እዛ ስንደርስ ነው ፖሊሶች የመጡ በባጃጅ ነው የመጡት። ከዛ ተማሪዎቹ ተበታተኑ። ቢያንስ ሶስት መቶ ሜትር ይሆናል በርዝመት። ስንት ተማሪ ይሆናል ሰልፉ ላይ የተሳተፈው? ወደ አራት መቶ የሚደርስ ተማሪዎች ነው። ከዛ በኋላ ፖሊሶች ከመጡ በኋላ ምንድን ነው የሆነው? ተማሪዎች ላይ ሶስት ብዙ ተማሪዎች ሴቶች ላይ ትልቅ ጉዳት ተደርሶና ብዙ ሴቶች ነው የተያዙት። ወደ ዜሮ አስር ፖሊስ ጣቢያ ነው ያደረሱት። ማነው ሰልፍ እየጠራ ንገሩን ተብሎ በጣም ነው ጉዳት ያደረሱት፣ ብዛኛ ሴቶች ላይ። ወደ ፖሊስ ጣቢያ ተወሰዱ ያልካቸው ሰዎች ስንት ይሆናሉ? ሰላሳ የሚጠጉ ተማሪዎች ናቸው የተያዙት። እስካሁን አልተፈቱም እና አሁንም ዛሬ ጠዋት የሻሸመኔ መሰናዶ ትምህርት ቤት ፊት ለፊት ብዙ ፖሊሶች ነው ያሉት እንትን መዛራ ይዞ ማለት ነው። በሁለቱም ከተሞች በተፈጠረው ሁኔታ ላይ ያላቸውን መረጃ ምላሽ እንዲሰጡን የአካባቢውን ባለስልጣናት ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በጉዳዩ ላይ ምላሽ የሰጡን የኦሮሚያ ክልል ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተማሪዎቹ የፖለቲካ ተልእኮ በመያዝ የወጡ መሆኑን ጠቅሰው ትምህርት ቤቶች የፖለቲካ ሳይሆን የእውቀት ማዕድ በመሆናቸው የጸጥታ ኃይሉ እንቅስቃሴውን በቁጥጥር ስር አውሏል ብለዋል። እንዳይበዘብዙ እንዳያጠፉ፣ ሕይወታቸውን፣ ንብረታቸውን እንዳያጠፉ መከላከል ስለሆነ መንግስት ይህን ግዴታውን የመወጣቱን ይቀጥላል። ሊቀጥሉበት ይገባል። በተለይ በያቢሎ በተደረገው ተቃውሞ በሰው ሕይወት ላይ አደጋ መድረሱን ሰውም መገደሉን የተነገረው፣ ይህም በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንድን ነው በተጨባጭ ያለው መረጃ? በያቤሎ አካባቢ አንድ የሁለተኛ ዓመት ተማሪ ከዩኒቨርሲቲው ዊዝድራውን ሞልቶ ወደ አካባቢው የተመለሰ ተማሪ ጉዳት ደርሶበታል። ተማሪው ላይ ጉዳት የደረሰው ጦር መሳሪያ ሳይሆን ከፖሊስ ጋር በነበረው ፊት እጅ ለእጅ ተያይዞ ነው የተጎዳው። የሞተው ማለት ሆነው ወይ ምን አይነት ጉዳት የተጎዳ ማለት የሞተው ነው። እሱም ከፖሊስ ጋር በገጠመው ግብ ግብ ነው ችግር የደረሰበት ፖሊሱም ጉዳት ደርሶበት ሐኪም ቤት ነው ያለው። የተወሰነ እርምጃ ሚዛናዊ ነው አይደለም የሚለውን ከዚህ አንጻር መገምገም ይቻላል። ሌላኛው በሰልፉ ውስጥ የነበሩት ሕግን ለማስከበር አንጻር የተወሰኑ ሰዎች ቁርጡር ስን ሊውሉ ይችላሉ። መንግስት ሕግና ስርዓትን የማስከበር ኃላፊነት አለበት። ዋና ተግባሩም እሱ ነው። ሁለተኛ የክልሉ መንግስት የኦሮሞ ህዝብ ለዘመናት ታግሎ ያገኘውን የድል ውጤቱን ነጣቂዎች አይሻም ማየት አይፈልግም። ሶስተኛ ደረጃ ትምህርት ቤቶች የእውቀት ግብይት ስርአት የሚካሄድባቸው በመሆኑ በዚህ በትምህርት ቤት አካባቢ ጥንፈኛ ኃይል ተሳስቦ ያዋጣኛል ብሎ እሱን ተልዕኮ ሊያስፈጽሙ የሚችሉ ኃይሎችን አስተባብሮ የነገው እውቀቱን የነገ ብቃቱን የነገ ተስፋውን ለማጥፋት የሚ- የሚሞክሩ ሀይሎችን ያለ ምንም ምህረት የሚታገለው መሆኑን ለችንለው ይገባናል። ሰልፎቹ ማን እንደጠራና እንዳስተባበረ ከሰልፈኞቹ የተገለጸ ነገር ባይኖርም የክልሉ ጸጥታ አስተዳደር ቢሮ ኃላፊ ግን ከሰልፎቹ በስተጀርባ ሰሞኑን ሕዝብ ለጠቅላይ ሚኒስትሩ ያሳየው ድጋፍ ያላስደሰታቸው በኢትዮጵያ ስም የሚንቀሳቀሱ ጽንፈኞችና ትምክተኞች በሌላ በኩል ደግሞ የኦሮሞ ጽንፈኞች አሉበት ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።